ነጋዴው ፖለቲከኛ ዶናልድ ትራምፕ ሰሞኑን ሴቶችን አለፍላጎታቸው ተዳርተዋል፣ ደሞም ለፕሬዝደንትነት የበቁት በሩሲያ የስለላ ድጋፍ ነው የሚለውን ጥርጣሬና ወቀሳ ለማስተባበል እየባተሉ ነው። ባለፈው ሳምንት ትሮፕ የረጩት አዋጅ የቀሰቀሰው ቁጣና ተቃውሞ ግን እንደ ቋያ ሳት ከሀገር ሀገር እያዳረሰ ሀገራቸውንና እስራኤልን ከብዙዎቹ እየነጠለ ነው። ትራምፕ አወዛጋቢዋን ቅድስት ከተማ የእስራኤል ዋና ከተማ ናት ያሉት የተባበሩት መንግስታት ድርጅትን ውሳኔ ጥሰው አረቦች ለሰባ ዓመታት የተሟገቱ የመቶ ሺህ ወገኖቻቸውን ሕይወት የገበሩለትን ፍላጎት ምክንያትና እቅድን ደፍልቀው መሆኑም አላከራከረም። ውሳኔውን ከተባበሩት መንግስታት ድርጅት እስከ አውሮፓ ህብረት ከአረብ ሊግ እስከ አፍሪቃ ህብረት ያሉ ማህበራትና የዓለም መንግስታት መቃወማቸውም ሀቅ ነው ጠንካራው ተቃውሞ የተሰማው ግን የአረቡን ዓለም እንመራለን ከሚሉት ከሪያድ ነገስታት አልያም ከካይሮ አምባገነኖች አይደለም ከቱርክ እንጂ ቱርክ እንደ ሀገር የትራምፕን ውሳኔ አወገዘች። እንደ ኢስላማዊ ትብብር ድርጅት ኦአይሲ በእንግሊዘኛ ምሕፃሩ ሊቀመንበርነቷ ደግሞ ድርጅቱ ውሳኔውን በጋራ እንዲያወግዝ አስቸኳይ ጉባኤ ጠራች። ጉባኤው ምስራቃዊ ኢየሩሳሌም በኃይል የተያዘች ግን የፍልስጤም ዋና ከተማ ናት ብሎ ወሰነ። ፕሬዝደንት ረሰብ ጠይብ ኤርዶሃን ለእስራኤልም አልተመለሱ። እስራኤል የሌሎችን ግዛት በኃይል የያዘች መንግሥት ናት። እስራኤል አሸባሪ መንግሥትም ናት። ኢየሩሳሌምን እንደ ፍልስጤም ርዕሰ ከተማነት እውቅና ያልሰጡ ሀገራት አሁን እውቅና መስጠት አለባቸው። ዛሬ ምስራቃዊ ኢየሩሳሌም የፍልስጤም ርዕሰ ከተማ መሆኗን እናውጃለን። ዩናይትድ ስቴትስ የእስራኤል እብ ቆዳጅ የፍልስጤም መሪዎች ደጓሚ የሁለቱ አደራዳሪም ናት። ከእንግዲህ ግን የፍልስጤሙ ፕሬዚደንት መሐሙድ አባስ ትናንት እንዳሉት አሜሪካም አትታመንም። አልውላያት ልሙታሐዳ ለም ተዑድ ዩናይትድ ስቴትስ ከእንግዲህ እውነተኛ የሰላም አደራዳሪ አይደለችም። እንደ ፍልስጤም፣ እንደ አረብ፣ እንደ ሙስሊምም ዩናይትድ ስቴትስን በሰላም አደራዳሪነት አንቀበልም። ምክንያቱም ለሰላም አደራዳሪነት መሠረታዊው መመዘኛ ሐቀኝነትና ምክንያታዊነት ነው። የኢራኑ ፕሬዚደንት ሐሰን ሮሃኒ እስራኤልና ዩናይትድ ስቴትስ ያሻቸውን የሚያደርጉት እሳቸው አንዳንድ ያሏቸው የአካባቢው መንግሥታት ስለሚተባበሯቸው ነው በማለት ሪያዶችን ባሽሞር ሸንቁጠዋቸዋል። አሜሪካማ፣ ሮሃኒ አክለው እንዳሉት፣ ድሮም ሐቀኛ አደራዳሪ አልነበረችም። ዩናይትድ ስቴትስ ሀቀኛ ሸምጋ ሆና አታውቅም። የዩናይትድ ስቴትስ አስተዳደር በቅርቡ የወሰደው እርምጃም የፍልስጤሞችን ጉዳይ ለመፍታት አሜሪካ ቀና ሚና እንድትጫወት ለሚመኙ ሰዎች በግልጽ አሳይቷል። ዩናይትድ ስቴትስ የጽዮናውያንን ፍላጎት ለማሳካት ብቻ መቆሟንና ለፍልስጤም ፍትሐዊ ጥያቄ ደንታ እንደሌላት የሚያረጋግጥ ነው። የትራምፕን ውሳኔ አውሮፖች እንዲቀበሉ ለማግባባት ፓሪስና ብራስልስን የጎበኙት የእስራኤል ጠቅላይ ሚኒስትር የቤንያሚን ኔትንያሁ አጻፋ፣ ለፍልስጤሞች ትዕዛዝ፣ ለሌሎቹ ከኛ ሌላ ላሳር አይነት ስላቅ ነው። ኢየሩሳሌምን በተመለከተ ፍልስጤሞች እውነቱን ተቀብለው ለሰላም መስራት እንጂ ለጽንፈኝነትና ሌላ ሀቅ ለመቀበል መጣር የለባቸውም። ኢየሩሳሌም የእስራኤል ርዕሰ ከተማ ብቻ ሳትሆን የሁሉም ሃይማኖቶችን የማምለክ ነፃነትን የምናስከብር እኛ ብቻ ነን። በመካከለኛው ምስራቅ ማንም የማያስከብረውን ነፃነት የምናስከብረው እኛ ብቻ ነን። ሌሎቹ በሚያሳፍር ሁኔታ ይህን ማድረግ አቅቷቸዋል። ለዚህም ነው ይህ ሁሉ መግለጫ እኛን የማያጓጓው። በስተ መጨረሻ እውነቱ ይጸናል እና እነሱም እንደ ሌሎቹ ሁሉ ኢየሩሳሌም የእስራኤል ዋና ከተማነቷን ተቀብለው ኤምባሲያቸውን ያዞራሉ። 57 አባል መንግስታትን የሚያስተናብረው የእስላማዊ ትብብር ድርጅት የተመሰረተው የሙስሊሞቹ ሶስተኛ ቅዱስ ስፍራም የኢየሩሳሌሙ አላቅሳ መስጊድ እንደ ጎርጎሪያኑ አቆጣጠር በ1969 በከፊል በእሳት መጋየቱን በመቃወም ነበረ።